ትግራይ ክልል አመራሮች በክልሉ የተለያዩ ቦታዎች ከሚገኙ የህብረተሰብ ክፍሎች ጋር ባደረጉት ውይይት ከዚህ በኋላ በሰላማዊ ሁኔታና በድርድር ነገሮች የማይፈቱ ከሆነ የክልሉ ህዝብ ህልውናውን ለማረጋገጥ በጦርነትም ቢሆን ወደዚያው እንደሚያመሩ መስማማታቸውን በክልሉ ክልሉና በክልሉ በስብሰባ የተሳተፉ ነዋሪዎች ገለጹ። ዘገባውን ያደረሰን ሙልጌታ ጽመሀ ከመቀሌ ነው፣ እንደሚከተለው ይቀርባል። የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምፅ ባለፈው ሳምንት የክልሉ ከፍተኛ ባለስልጣናት የመሩት በየዞኑ ህዝባዊ ውይይት መካሄዱ ተናግረዋል። በውይይቱ ላለፉት አስራ ስምንት ወራት ጦርነቱ ከተጀመረ ወዲህ የህዝቡ አንድነት ምን እንደሚመስል ተወያይተናል በማለት ገልጸዋል። እንዲሁም የክልሉ የውስጥ ሰላምና ደህንነት ማረጋገጥ፣ የውስጥ ኢኮኖሚ ማሳደግ የሚሉ ጉዳዮችም የውይይቱ አካል እንደነበሩ ነው የገለጹት ያሉ ጋዎችና በራሳችን የማልማት ስራዎችን እንዴት መፍታት እንችላለን? በዋነኛት ደግሞ ህዝቡ ራሱ በልቶ እንዲያድር የማድረግ ሂደቱን የከተማ ግብርና ከማጠናከር አኳያ የገጠርም በመስኖም ሆነ የክረምት ስራዎች በተለይም አሁን ወደ ክረምት እየገባን ያለ ነው። ስለዚህ ክረምት ከመግባቱ በፊት ምን ምን አይነት ዝግጅቶች ማድረግ አለበት? ምክንያቱም አሁን የተለያዩ ግብአቶች ማግኘት አንችልም እንደባለፈው። ስለዚህ ይህንን ሳይገኙ ሲቀሩ እጃችንና እግራችን አጣጥፈን መቀመጥ የለብንም። የተለያዩ ባህላዊ የሆኑ ግብአቶችን ተጠቅመን ኮምፐስትም የተለያዩ ምርጥ ዞሮችን ካለው ለሌለው በማካፈል ምርትና ምርታማነቱን የሚያጠናክርበት ሂደት እንዴት መፍጠር አለበት ህዝባችን የሚለውን ነገር ማየት ተገቢ ነው ብለን ነው ሰፊ ውይይት ያደረግ ነው። በህዝባዊ ውይይቶቹ አርሶ አደሮች፣ ሴቶች፣ ምሁራን፣ ወጣቶችና የመንግስት ሰራተኞች ተሳታፊ እንደነበሩ ተናግረዋል። የክልሉ ባለስልጣናት ለቀጣይ የውጊያ ምዕራፍ በህዝባዊ ውይይቱ ለህዝብ ጥሪ አቅርቧል ተብሎ እየተገለጸ ነው ተብለው የተጠየቁት ወይዘሮ ሊያም ጦርነት ላለፈው አስራ ስምንት ወራት አልቆመም። የትግራይ ህዝብም መሰረታዊ አገልግሎት ተከልክሎ ተከቦ አሁንም እየተቸገረ ነው። ይህም ጦርነት ነው ብለዋል። አሁንም የትግራይ ህዝብ በመድኃኒት እጦት እና በምግብ እጥረት እንዲሰቃይ፣ እንዲሞት፣ እንዲንገላታ እያደረጉበት ያለው ሁኔታ ስላለ ምንም የተቀየረ ነገር የለም። የተኩስ ማቆም ተብሎ የተደረገው ውሳኔም ውጤታማ እንዳልሆነ እያየ ነው ያለ ነው። ምክንያቱም በየጊዜው የሚመጡ ያሉ ሰብአዊ ድጋፎችን አሁን ላለው ተጨባጭ ሁኔታ ለትግራይ ህዝብ መድረስ በሚቻልበት ደረጃ እየደረሰ እንደሌለ ለህዝባችንም ይሁን ለሌሎች ህዝቦችም ይሁን ለዓለም ህዝብም ስናሳውቅ ቆይተናል። ስለዚህ የትግራይ ህዝብ እስካሁን ውጊያ ውስጥ ነው ያለው። አሁንም ከጦርነት የተለየ ሌላ አዲስ ነገር የለውም የትግራይ ህዝብ ሁሉም ነገር ላይ ተከቦና ተዘግቶ አዲስ ነገር በማያገኝበት ባንክ ላይ ብሩ እያለ የሚራብ የሚሞት የሚሰቃይ ህጻንና እናት እያየ በጣም አሰቃቂ ሁኔታ ነው ያለው እና ነገር ግን እኛ በዋነኝነት በዚህ ቀደምም የነበረው አሁንም የሚቀጥለው ነገሮችን በሰላማዊ መንገድ እንዲፈቱ ነው። ነገሮች በሰላማዊ መንገድ የማይፈቱ ከሆነ ግን ህዝባችን አሁንም ሳይወድ በግድ ህልውናና ደህንነቱን ዋስትና እንዲኖራቸው በሚፈልጉ የተለያዩ ውሳኔዎችን የመወሰን ኃላፊነት እንዳለበትም ግን አስረግጠን በተለያዩ ሚዲያዎችም ስንገልጸው ነበር። ምንም አዲስ ነገር የለውም ማለት ነው። ህዝባዊ ውይይቱ ከክልሉ ምዕራባዊ ዞንና አንዳንድ በኤርትራ ኃይሎች ተይዘው የሚገኙ አካባቢዎች ውጭ በሁሉም የክልሉ ዞኖች ነዋሪዎች የተሳተፉበት ነበር ብለዋል ወይዘሮ ሊያ። በመቀለ ከተማ በተካሄደው ውይይት ተሳታፊ እንደነበረ የነገረኝ አቶ ተስፋ አምላክ በሪሁን የተባለም ውይይቱም የትግራይ ህዝብ ህልውና ማረጋገጥ ስለሚቻልበት ጉዳይ ነበር ብለዋል። በአንድ ድምጽም ሆኖ ህልውናውን ማረጋገጥ እንዳለበት ተስማምቶ ወጥተዋል ና ለማረጋገጥ የመጀመሪያ መወስደው እርምጃ ግን ሰላማዊ የሆነ ድርድር ነው በማለቱ ግን ህዝቡ በትልቅ ጭብጨባና እልልታ ተቀብሎታል። ዶክተር ደብረጽዮን የተናገሩት ነው። እንዲሁም ተቀብሎ ይህ አማራጭ ከታጣ ግን ወደ ጦርነት እንደሚገባ ሲነገርም በተመሳሳይ ይቀበለውን ህዝብ ወይዘሮ አልጋነሽ አረፋይነ የተባሉ በውይይቱ ተሳታፊ እንደነበሩ የገለጹት በበኩላቸው መንግስት ተቃራኒ ጥቤት አለው። ህማም አለው፣ ህክምና የለም። ወደ መንግስት የቀረበ ጥያቄ ረሀብ አለም በሽታ አለ ህክምና የለም። ብዙ ችግሮች ከህብረተሰቡ ለመንግስት ጥያቄ ቀርቧል። መንግስት ደግሞ አማራጩ ከበባውን መክፈት ነው ብሏል። የመጀመሪያው አማራጭ በሰላማዊ መንገድ ነው። ሰላማዊ መንገድ እምቢ ካሉ ግን ወደ ጦርነት የሚያመራ ከሆነ የግድ ነው። የመጀመሪያው ግን የሰላም አማራጭ ነው። ህዝቡም የተስማማው ነው ያሉት። በዞን ደረጃ የተጀመረ ውይይቱ በየደረጃው ባሉ የክልሉ አስተዳደራዊ መዋቅርም እየቀጠለ መሆኑም ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም። በሌላ በኩል የኢትዮጵያ መንግስት ከትግራይ ክልል ጋር ያለውን ችግር ለመፍታት የሰላም አማራጮችን ለመጠቀም ተደጋጋሚ ጥረት ያደርግ እንደነበረ ትላንት መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ይህንንም ጥረት በተመለከተ የውጭ ጉዳይ ሚኒስቴር መስሪያ ቤት አመራሮች ከተለያዩ የውጭ ሀገር አምባሳደሮች ጋር ውይይት ማድረጋቸውንና እንደ ምሳሌም የ በአዲስ አበባ የሚገኙት በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን እንዳስረዷቸው በመግለጽ በትላንትና ዘገባችን ተናግረው ነበር። ቀን ጨባ አድርገን እናሰማችሁ። የመንግስት የሰላም ጥረት ማንስተው አስረድቷቸዋል። ይሁንና መንግስት ለሰላም በጎ እርምጃዎችን እየወሰደ ባለበት ሁኔታ በህወሓት በኩል አሁንም ትንኮሳዎች እንዳሉ በተለይ በአፋርና በአማራ አካባቢ አፍራሽ እንቅስቃሴዎች እንደሚታዩ ዓለም አቀፍ ህብረተሰብ ይህን ተቋም ይህ ድርጅት ይህን ከትንኮሳ እንዲቆጠብ እንዲነግሩ አንስቷል።